የአማራና የትግራይ ክልል መሪዎች ያስተላለፉት የሰላም መልእክትና የገቡት ቃል ከፖለቲካ ቋንቋ ያለፈ እንደሚሆን የኢትዮጵያ የሃይማኖት ተቋማት ጉባኤ ተስፋውን ገለጠ። ከስራቸው በሂደት እናያለን ብለዋል የጉባኤው ዋና ጸሐፊ መጋቤ ዘሪሁን ደጉ። የሁለቱ ክልሎች መሪዎች ትናንት ባስተላለፉት መልእክት ግጭት ጀማሪ እንደማይሆኑ ሁለቱም ቃል ገብተዋል። እስክንድር ፍሬ ሆነ የዘገበው። ጎረቤታሞቹ የአማራና የትግራይ ክልሎች የወሰንና የማንነት ጉዳዮችን፣ የፖለቲካ አቋሞችን መነሻ ያደረጉ ልዩነቶች ሲያንጸባርቁ ቆይተዋል። በአደባባይ ከሚታይ ግራና ቀኝ አቋም እስከ ቃላት መወራወር የዘለቁት ልዩነቶች ያሳሰቡት የኢትዮጵያ የሃይማኖት ተቋማት ጉባኤም ነው። አንድ ግብ ይዞ ለመፍትሄ ሲንቀሳቀስ የቆየው ጉባኤው ሊያሳካ ያሰበው ይህ ግብ ደግሞ በሁለቱ ክልሎች መካከል እየተንጸባረቀ ያለው ልዩነት ወደ ግጭት እንደማያመራ ማረጋገጫ ማግኘት ነው። ከዚህ አንጻር ደግሞ ወደ ባህር ዳርና መቀሌ በመጓዝ የሁለቱ ክልሎች መሪዎች ለዚሁ ቃል እንዲገቡና የሰላም መልእክት እንዲያስተላልፉ ማግባባት ችሏል። ትናንት በሂልተን ሆቴል በተካሄደ ስነ ስርዓት ላይ የተገኙት የሁለቱ ክልሎች መሪዎች ይህንን የሰላም መልእክት አስተላልፈዋል። ቀዳሚ ተናጋሪ የነበሩት የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው ናቸው። የአማራ ህዝብ የተለያዩ አጀንዳዎች አሉ። እነዚህ አጀንዳዎች ሰላማዊ በሆነ መንገድ እንዲፈቱ ነው እንጂ ከወንድሙ ከትግራይ ህዝብ ጋር እንዲጣላ እንዲጋጭ፣ ምንም አይነት ፍላጎት የሌለ መሆኑን ላረጋግጥላችሁ እፈልጋለሁ። እናንተም ስታዋዩ አይታችሁታል። የትግራይ ህዝብ የአማራ ህዝብ ከትግራይ ህዝብ ጋር ምንም አይነት ግጭት እንዲኖረው አይፈልግም። ያሉ ጥያቄዎች ሰላማዊና በውይይት የሚፈቱበት ሁኔታ እንዲኖር ነው የሚፈልገው። ከትግራይ ህዝብ ጋር የአማራ ህዝብ ግጭት ጀማሪ ሊሆን በፍጹም አይችልም። ግጭት ጀማሪ ሊሆን አይችልም ስላችሁ ለሚዲያ ፍጆታ ለእናንተ ለሽንገላ ለማድረግ ሳይሆን፣ ከልብ በመነጨ ሁኔታ ሰላም ወዳድ ህዝብ ስለሆነ የሰላም ጠቀሜታ በእጅጉ የሚረዳ ስለሆነ ይህንን ሁኔታ በእርግጠኝነት ሰላማዊ በሆነ መንገድ ችግሮችን ለመፍታት ዝግጁ መሆኑን እኔም የዛ ሕዝብ መሪ እንደመሆኔ መጠን ይሄ እንዲሳካ ነው የምሰራው። ከወንድሞቻችን ከትግራይ አመራሮች ከትግራይ ሕዝብ ጋር ያሉንን ጉዳዮች በጠረጴዛ ዙሪያ በውይይት በመከባበር መፍታት እንችላለን። ያሉትን ጉዳዮች በሙሉ በራስ መተማመን መንፈስ በሀሳብ ችግሮቻችንን ፈተን አጋገራችንን የሚጠቅም ስራ መስራት እንችላለን የሚል እምነት ነው ያለኝ። ደግሜ ደጋግሜ የምገልጽላችሁ ለሰላም ከናንተ ብቻ አይደለም እዚህ ብቻ አይደለም እዛም ስህት ያው ነው። ይህንኑ ለህዝብ ያስተምራለሁ። አንድ ቃል ነው ማለት ነው። ቃሌን ፊርማዬ ነው። ለሰላም እንሰራለሁ። አመሰግናለሁ። እግዚአብሔር የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤልም ሰላም ጊዜ የማይሰጠው ጉዳይ እንደሆነ አብራርተዋል። ዘመዶች ናቸው። ታሪክ ያላቸው ብቻ አይደለም። ምኑም አሳስበም የለም። እየተከላከለ ነው። ችግር እንዳይፈጠር፣ ግጭት እንዳይፈጠር፣ እንዳይተኮስ ተውኑም እያለ ነው። እናውቃለን። ስለዚህ የህዝቦች የሚባል ነገር ሊሆን አይችልም። የፖለቲከኞች ነው ችግሩ። የጥቂት ፖለቲከኞች ነው። እሱ የጥቂት ፖለቲከኞች ነው። ሌላ ዓላማ ያላቸውም ይኖራሉ። ስለዚህ ወደ ተወሰኑ ነው እንትን ማድረግ ያለብን። የተወሰነ ችግር ነው እንዲ ህዝቡ እዚህ ውስጥ የለም። እየተበደለ ነው ያለው ሕዝቡ ይጠየቅ ነው ያለው። ልክ እናንተም በቀጥታ እንደጠየቃቸው ሕዝቡ ሰላም ነው የሚፈልግ። ወደ ሌላ ነገር እንዳታስገቡን ነው ወደ ግጭት አታስገቡን ነው። ሕዝብ ለሕዝብ የሚባል በምንም አይነት ሊኖር አይችልም፣ በምንም አይነት። በእኛ በኩልም እንዳልኳችሁ አስተሳሰብ የለንም እንጂ ለመጋጨት እኛ እንደ አመራሮችም መጋጨት አንፈልግም፣ የዙም አይፈልግም። ለዚህ ከትግራይ የሚተኮስ ነገር ሊኖር አይችልም። ከትግራይ የሚተኮስ ነገር ምንም አይኖረው። ግፊቶች ይላሉ፣ ግን ባለም ገል ግፊቶች ሁሉም እየተሸከም ያለ መሸከም ማለት ሁሉም ሀላፊነት ከወሰደ በትግራይ በኩል በሚዲያም ሊሆን ይችላል፣ በተለያየ መልኩ የሚመዛው ሆን ተብሎ ነው፣ ሆን ተብሎ ነው። በዚ አይነት አስተሳሰብ የለንም፣ ታሪካችን ማበላሸትም አንፈልግም። በጥንቃቄ ነው እየሄድን ያለ ነው። እዚ ቅድም እንዳልኩት ይሄ የሁለት ሀገር ወይ ምናምን እንትን አይደለንም። ያው ፖለቲካችን፣ በፖለቲካ መድረኩ እናየዋለን። ከሰላም አንጻር ግን አንጠራጠሩ ነው የምለው በእኛ ሁኔታ። መስዋዕት የከፈል መጥተናል። አሁን መስዋዕትም ከፍለን ሰላማችንም ማስቀጠል እንፈልጋለን። ተገቢ ጥረት እናደርጋለን። ድርጅቱም፣ መንግስትም፣ ህዝብም እየተናበበም ነው እየሰራ ያለው። አንድ ነገር ስትፈጠር ቶሎ ብለን እያስተካከልን በተለያየ መልኩ ሁኖ ያልተስተካከሉትም ወደፊትም፣ እናንተም ሌሎችም የምትመክሩን የምትገስጹን፣ እየተቀበን እየሰማን ተገቢ ክብደት ሰጥተን እያስተካከልን እንደምንሄድ መግለጽ እፈልጋለሁ። ልዩነቶቻቸውን ለማመልከት ጠቅለል ያሉ አገላለጾችን ብቻ የተጠቀሙት የሁለቱ ክልሎች መሪዎች ወደ ዝርዝር ጉዳዮች አልገቡም። በዘለቄታዊ መፍትሄዎች ላይም አልተነጋገሩም። ግጭት ጀማሪ እንደማይሆኑ ግን ተናግረዋል። ከአገር ሽማግሌዎች ጋር በመሆን ይህንን መድረክ ያመቻቸው የኢትዮጵያ የሃይማኖት ተቋማት ጉባኤም መልእክቱ በራሱ ትልቅ ስኬት መሆኑን አምኗል። የጉባኤው ዋና ጸሐፊ መጋቢ ዘሪሁን ደጉ ለአሜሪካ ድምጽ ያብራሩት ይህንኑ ነው። በዋናኛነት አሳካ የምንለው ሁለቱን እዚህ ማገናኘት አይደለም። እነሱ በየቀኑ በኢህአዴግም በራሳቸውም መስመር በፖለቲካ መስመራቸው ይገናኛሉ። የእነሱ መገናኘት ሳይሆን የተገናኙበት ዓላማ ነው። ዓላማው ምንድን ነው? ለአማራ ህዝብ፣ ለትግራይ ህዝብ የሰላም መልእክት ማስተላለፍ አለባቸው። ምክንያቱም እኛ ህዝቡ ጋር ሄደን ባደረግነው ውይይት ህዝቡ ምንድን ነው ያለን፣ ኢትዮጵያ ውስጥ ላለው ችግር ደቡብ ስንሄድ፣ ኦሮሚያ ስንሄድ፣ ትግራይ፣ አማራ ስንሄድ የተነገረን ነገር ምንድን ነው? እኛ ህዝብ ለህዝብ ችግር የለብንም። ስለዚህ ይሄ ነው እንጂ በመንግስት በኩል ያለው ነገር፣ በፖለቲከኞቹ በኩል ያለው ነገር ከተፈታ እኛ ችግር የለብንም ነው ያሉት። ስለዚህ እነሱ ከዚህ አንጻር ለሰላም መቆም እንዳለባቸውና ለሚሰሩት ስራ የህዝቡን ሰላም ሰላምና አንድነት የፖለቲካ ልዩነታቸውን የህዝቡን ሰላምና አንድነት በማያናጋ መልኩ እንዲሰሩ ነበር የፈለግ ነው። ለዛ ቃል ገብተውልናል። በተለይም ደግሞ ከሚዲያ አጠቃቀም ጋር አይተ ከሆነ በአንዱ ክልል የተሰጠው መግለጫ በሌላኛው ክልል ደግሞ ተቃራኒ ሲወጣ ታየዋለ ሁለት ሀገር እስኪመስል ድረስ ማለት ነው። ስለዚህ ይህን እንደዚህ አይነቱ ነገር እንደሚቆም ተስፋ እናደርጋለን። ከዚህ አንጻር ተሳክቶልናል። ህዝቡ ያለውን አንድ ሁለት ብለን ከህዝብ ጋር በተደረጉ ውይይቶች ከነሱ ጋር አቅርበን ፊት ለፊት ስለዚህ ከህዝቡ ጋር ያደረግነው ውይይት እነሱንም በተናጠል አነጋግረን ነበረ። ተመሳሳይ ነገር ነው ዛሬ ያሉት። ስለዚህ እውነት ለመናገር ከፖለቲካ ቋንቋ ያለፈ ከውስጣቸው እንደሆነ ተስፋ እናደርጋለን። ደግሞ ከፍሬያቸው ደግሞ በሂደት እናያለን። የሁለቱ ክልሎች ብሎም የአዴፓና የህወሀት ልዩነቶች፣ የአለመግባባት ምንጮች፣ የፖለቲካ አቅጣጫዎች የዚህ የሃይማኖት ተቋማት ጉባኤ ጥረት አጀንዳዎች አልነበሩም። መጋቢ ዘሪሁን እንዳረጋገጡትም የእነሱ ጥረት ግጭት ማስቀረት ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።